የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት በዋርሶ ፖላንድ ባደረጉት ንግግር የምዕራባውያን እሴት ለጥቃት ኢላማ ሆኗል፣ ምዕራባውያን ግን ለመከላከል ዝግጁ መሆናቸው አጠያያቂ ነው ብለዋል። በዚህ በሁለተኛው የአውሮፓ ጉዞአቸው በተለይ ሩሲያ ላይ እየተቃጣ በዩክሬንና በሶሪያ የማነጋት እርምጃ ያሉትን ጨምሮ ጠንከር ያለ ንግግር አሰምተዋል። ከዋርሶ ሄንሪ ሪጅዌል የላከውን ዘገባ ትዝታ በላቸው ታቀርባለች። ፖላንድ ቃል እንደገባችው ሕዝቧ ለፕሬዝደንት ዶናልድ ትራምፕ ሞቅ ያለ አቀባበል አድርጓል። በዋርሶ አመፅ ጊዜ ናዚን ሲዋጉ ለተሰውት ዜጎች ከቆመው ሐውልት ፊት ለፊት ባደረጉት ንግግር ፕሬዝደንቱ አስተናጋጇን አገር አወድሰዋል። ሂሮስ ሪማይንድ አስ ዘ ዌስት ዋዝ ሴቭድ ዊዝ ዘ ብላድ እነዚያ ጀግኖች ምዕራቡ ሊድን የቻለው በአርበኞች ደም መሆኑን ያስታውሱናል። እናም እያንዳንዱ ትውልድ ተነስቶ የመከላከል ኃላፊነት እንዳለበት መሠረታዊው ጥያቄ አሉ ፕሬዚደንት ትረምፕ። መሠረታዊው መመለስ ያለበት ጥያቄ ምዕራቡ ዓለም ራሱን የማትረፍ ጽናትና ፍላጎት አለው ወይ? እሴታችንን ሊጋሩ የሚፈልጉና ሕዝባችንን የሚወዱ አዳዲስ ዜጎችን ሁልጊዜም እንቀበላለን። ሆኖም ለአክራሪ ጽንፈኞችና አሸባሪዎች ድንበራችን ዝግ ነው። በብዙ ሺዎች የሚቆጠረው አድማጭ ሕዝብም የፕሬዝደንቱን ንግግር ሞቅ ባለ ጭብጨባ ተቀበለ። በአብዛኛው የፖላንድ ዜጎች የአንዳንድ ሙስሊም አገሮችን ስደተኞች አንቀበል የሚለውን የፕሬዝደንት ትራምፕ ሐሳብ ይደግፋሉ። ፖላንድ ድርሻዋን የሙስሊም ስደተኞችን እንድትቀበል የሚለውን የአውሮፓ ሕብረት ጥያቄ አይፈቅዱም። በዋርሶው ንግግራቸው የፕሬዝደንቱ የሰላ ትችት ያነጣጠረው ማስኮ ላይ ነው። ሩሲያ በዩክሬንና በሌሎች ሀገሮች የማበጣበጥ ድርጊቷን እንድታቆም ሶርያና ኢራንን ጨምሮ ጠባጫሪ የሆኑ አገሮችን ከመደገፍ እንድትቆጠብ እናሳስባለን። ፕሬዝደንት ዶናልድ ትራምፕ ለሰሜን አትላንቲክ ቃል ኪዳን አገሮች ኔቶ መክፈል ያለባትን ገንዘብ ፖላንድ በማጠናቀቋ አድንቀው፣ ወዳጅ አገሮች የድርሻቸውን እንዲወጡ ዩናይትድ ስቴትስ መወትወቷ የተሻለ ውጤት እያስገኘ ነው ብለዋል። ከዚያም በተጨማሪ ለፖላንድ የተፈጥሮ ጋዝ በመሸጥ አገሪቱ ሩሲያ ላይ ያላትን መተማመን እንደሚያስቀሩም ተናግረዋል።